ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂደዋል። በባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና ሌሎች ከተሞች ውስጥ ዛሬ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝር ቀጥሎ ይቀርባል። ዛሬ በአማራ ክልል ከተሞች የተካሄዱ ሰልፎች በሀገሪቱ የተለያዩ አካባቢዎች በብሔሩ ተወላጆች ላይ እየተፈጸመ ነው ያሉትን ግድያና ማሳደድ መነሻ ያደረጉ ናቸው። በባህር ዳር በደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅ እና በሌሎቹም ከተሞች የተካሄዱት ሰልፎች ተሳታፊዎቹ ብሔር ተኮር ሲሉ የገለጹት ይህ ግድያና ማሳደድ እንዲቆም የተጠየቀባቸው በክልሉና በፌዴራል መንግስቱ ላይም የተቃውሞ ድምፅ የተሰማባቸው ናቸው። ሰልፈኞቹ ካሰሟቸው መፈክሮች ውስጥም አማራን ማሳደድ ይቁም በአማራ ላይ እየተፈጸመ ያለው ግድያና ማፈናቀል መንግስትን ሊያሳስበው ይገባል፣ ህጻናትን መግደል እና ከተማን ማፍረስ ጀግንነት አይደለም፣ የወገን ደም ያመኛል የሚሉ ይገኙበታል። በባህር ዳር ከተማ በነበረው ሰልፍ ላይ ካገኘኋቸው ተሳታፊዎች መካከል በስልሳዎቹ የእድሜ ክልል የሚገኙት አቶ አለምር ቢሻው በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉትን ግድያና የመብት ጥሰት በአስቸኳይ ማቆም እንደሚገባ ነው ያብራሩት። አማራ በየቦታው እየተጨፈጨፈና በገጀራ እየተገደለ ስለሆነ ይህንን ለመቃወምና ፍትህ፣ ርትህ፣ እኩልነት እንዲመጣ በኢትዮጵያ እመኛለሁ። ለዚህ ነው የወጣሁት። እኔ የወጣሁትን ከቢሮ ወጥቼ ነው። ከአዘዋ ጀምሮ እዚህ ክልል ምርሰ መሰዳት ደርሰን ዙረን እየተመለስ ነው እኔ በግሌ ታሪኬ ፍጹም አማራ ፍጹም ኢትዮጵያዊ ነኝ እና እናደዳለሁ በውስጤ። ስለዚህ ይሄ ነገር መቆም አለበት። እስከመቼ ነው የሚቀጥለው? ማለት ማስተላለፍ ስለፈለጉ ነው። ወጣት ጌታቸው አዱኛ ሌላ ማስተያየት ሰጪ ነው። በአሁኑ ወቅት በሀገራችን ላይ እየተከሰተ ያለው እጅግ ዘግናኝና አስቀያሚ ነገርን ምክንያት በማድረግ ነው። በተለይ በተለይ የህፃናቶችን ሞት የእናቶችን ሞት በማውገዝ ከዚህ በፊት ስንሰማ የነበረው በሌላ ክልል ነበር። ያም ማለት በኦሮሚያ ክልል ነበር። አሁን ደግሞ በገንዛ ክልላችን በአጣዬ ከተማ ከተማ እንዳልነበረች ፈርሳ፣ ይህንን ህዝብ ማንም አልጠራው ራሱ ስሜት ቀስቅሶት ነው የወጣው ህዝቡ። ስለዚህ ዋናው አላማና የመ የመጀመሪያ አላማ እየታረድን ያለነው ኦርቶዶክስ ወይም ደግሞ ሙስሊም ስለሆነ ሳይሆን አማራ በመሆናችን አንደኛ። ሁለተኛ ኦነግ ሸኔ የሚለው የዳቦ ስም እንጂ የሚል ነው። ዋናው አላማው አደባባይ ላይ ወጥቶ እንግዲህ በርካታ ህዝብ ድምፁን እያሰማ ነበር፣ ቅሬታውን እየገለጸ ነበር። እና ከዚህ ሰልፍ ምንድን ነው የምትጠብቁት? የመጀመሪያ የሁሉ የነገሮች ሁሉ መጀመሪያ ሰልፍ ነው። ዝም ብሎ ከምንም ተነስቶ የሆነ ለውጥ አይመጣም። የመጀመሪያ ሰልፍ ይኖራል። በዚህ ሰልፍ መሀል መሪዎች ይወለዳሉ። ስለዚህ እነዚህን መሪዎች ይዘን ወደፊት የመጀመሪያ ቁጥር አንድ መሆን ያለበት በሰላማዊ መንገድ አይተሸዋል። አንድ አትክልት እንኳን አልሰበረም። ይሄ በጣም ጨዋ ህዝብ ነው፣ ማንነቱን የሚያውቅ ስርዓትን የሚያውቅ ነው። ስለዚህ በሰላማዊ መንገድ ይገልጻል፣ መሪውን ተከትሎ እነሱ በሚያደርጉት ነገር፣ በሰላማዊ መንገድ የሚቻል ከሆነ ባይዘው፣ የሰልፉ በጣም ቁልፍ ነገር የመጀመሪያው ቁጥር አንድ ጥያቄ እንዴት የሰው ልጅ ከእንስሳ ወርዶ የመኖር መብቱ ይነጠቃል ይነፈጋል፣ ነው መቶ አለቃ ጌታቸው መኮንን ሰልፉን ከቢሮቸው ሆነው እንደሰሙ መቀላቀላቸውን ይናገራሉ። በአማራ ብሔረሰብ ላይ በሚደርሰው የዘር ማጥፋት ዘርን ለይቶ በማጥፋት አጣየና በሸዋሮቢት በሚደረገው የዘርን ማጥፋት ዘመቻ ያነ ለመቃወም ነው። ጥያቄያችሁ ነውን? ለማን ነው እያቀረባቸው ያላችሁ? ጥያቄያችንን የምናቀርበው ለኢትዮጵያ ህዝብ ነው። ምክንያቱም እዚህ ያለው መንግስትም ሊሰማ አይችልም። ስለዚህ የሚሰሙ ከሆነ ለብልጽግና መሪዎች እናቀርባለን። ያው እንደ ግለሰብ ለህዝቡ ነው ጥሪ የምናቀርበው ለኢትዮጵያ ህዝብ። እንደምመለከተው በርካታ ህዝብ ነው ወጥቶ ያየሁት እና ሰልፉን ያስተባበረው ማን ነው? እርስዎ ማን ጠርቶት ነው የወጡ? ሰልፉን ያስተባበረው ህዝብ ነው፣ ራሱ ነው፣ ህዝቡ ነው። አዎ እኛም ያው በየስራችን ቦታ ላይ እያለን ያው ሰልፉን እያየን የተቀላቀል ነው። ስሜቱ ሁላችንም ውስጥ ነበረ። ዘርን ለይቶ የሚገደለው ነገር እንዲቆም ለማውገዝ ነው። ሁሉም ህዝብ ነው የጠራው። እሱ እስኪ ስምህን ግለጽልኝ። ስሜ ቆይ ያለ አግባብ በሚደረገው ግድያ መንግስት መከላከል አለመቻሉ ለመግለጽ ለምሳሌ የአማራ ተወላጆች ያለ አግባብ በየቦታው ላይ መፈናቀልና የሞት እንትን አለ። ያንን መንግስት አስፈላጊውን ጥበቃና አስፈላጊውን መከላከል እንዲያደርግ የግንዛቤ ማስጨበጫ ነው። ለማነው ጥያቄያችሁን እያቀረባችሁ? ለመንግስት ለፌዴራል መንግስት ሀገሪቱን እየመራ ያለው ፓርቲ ይህንን ነገር አውቁ ባጣዬ፣ በኬሚሴ፣ በሌሎችም በወለጋ መስመር ላይ ያሉትን የአማራ መፈናቀልና ያለ አግባብ ብሔር ተኮር ጥቃቶች እንዲከላከል በማሳወቅ ነው። በሁሉም ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር መጠናቀቁን አስተባባሪዎቹ አስታውቀዋል። በተመሳሳይም በሳምንቱ መጨረሻ በፍኖተ ሰላም ከተማ መሰል ሰልፍ ተካሄዶ ነበር። ይህ በእንዲህ እንዳለ የሰላም ሚኒስቴር ትናንት ባወጣው መግለጫ በተለያዩ የሀገሪቱ ክፍሎች በንጹሃን ዜጎች ላይ እየደረሰ ያለው ግድያ እንዳሳዘነው ገልጸዋል። በውስጥም በውጭም ተደራጅተው የሚንቀሳቀሱ የጥፋት ኃይሎች ህዝብን ከህዝብ ለማጋጨት እና አንድነታችንን ለመናድ እየተንቀሳቀሱ ነው ሲልም ወንጅሏል። ከጸጥታ ኃይሉ ጋር በመተባበር ችግሩን ለመፍታት መረባረብ እንዳለበትም አሳስቧል። መንግስት የጸጥታ ችግርን ለመቅረፍ በጸጥታ ማደፍረስ ስራ ላይ በተሰማሩ የጥፋት ቡድኖች ላይ ተከታታይ እርምጃ በመውሰድ የህግ የበላይነትን ለማረጋገጥ እና አስተማማኝ ሰላም ለማስፈን በከፍተኛ ደረጃ እየተንቀሳቀሰ እንደሚገኝም ገልጿል። በተያያዘ የአማራ ብሔራዊ ክልላዊ መንግስት ማምሻውን በሰጠው መግለጫ በሰላማዊ ሰልፎቹ የተስተጋቡትን ጥያቄዎች እንደሚጋራቸው ገልጿል። ለጥያቄዎቹ መመለስም መንግስት የተለያዩ እርምጃዎችን እየወሰደ መሆኑን የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አስታውቀዋል። መግለጫውን የተከታተለችው አስቴር ምስጋናው ማምሻውን ተከታዩን ዘገባል ካለች። የአማራ ብሔራዊ ክልላዊ መንግስት ማምሻውን በሰጠው መግለጫ በክልሉ በተለያዩ ከተሞች በተካሄዱ ሰልፎች የተነሱ ጥያቄዎች አግባብነት ያላቸው ናቸው ብሏል። የክልሉ የመንግስት ቃል አቀባይ አቶ ግዛቸው ሙሉነህ ለጋዜጠኞች እንዳብራሩት በሰልፈኞቹ የተነሱ ጥያቄዎች የክልሉ መንግስትም ይጋራቸዋል ብለዋል። በሰልፍ ሀሳብ መግለጽ ስሜቱን መግለጽ ለመንግስት መልእክት ማስተላለፍ ለፌዴራል መንግስትም ለክልሉ መንግስት ሕዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ሕዝብ መልእክት ሲያስተላልፍ የነበረው ብዙዎቹ መልእክቶች ተገቢ ናቸው፣ መንግስት ወስዶ መስራት አለበት፤ ይህን እናምናለን። አቶ ግዛቸው አክለውም የተፈጠረውን ችግር ለመፍታትና የተጋረጠውን አደጋ ለማስቀረጥ በመንግስት በኩል የተለያዩ እርምጃዎች ሲወሰዱ ቆይተዋል ብለዋል። እንግዲኛ የራሳችን የጸጥታ መዋቅር አለን። ጠላቶቻችን በአራቱም አቅጣጫ ነው ጥቃት መፈጸም የሚፈልጉት ለረጅም ዘመናት ታስቦበት የተጠነሰሰው ሴራ እንግዲህ አሁን ላይ ደርሶ ቀደም ሲል ባሉ ዓመታትም እየፈነዳ ያለበት ሁኔታ ለምናየው ነው። አሁን ደግሞ የበለጠ ተጠናቅሮ የመጣበት ሁኔታ ነው ያለው እና ይሄን መገንዘብ ያስፈልጋል። አጣዬ ላይ ያለው አጠቃላይ ሁኔታ የፌዴራል ኮማንድ ፖስቱም ስለገባ፣ ከዛ በኋላ ኃይልም ተጨማሪ ስለገባ የሚያጠፋውን አጥፍቶ ጉዳት ካደረሰ በኋላ አንዳንድ ቦታ አጠቃላይ አጣዬ ከተማውም ጭምር የወደመበት ሁኔታ ነው ያለው። አሁን ላይ በርዷል። ወደ ሰላማዊ ሁኔታ የመምጣትና ተኩስም የቆመበት ነባራዊ ሁኔታ ነው ያለው። ይሄን አካባቢ ለማረጋጋት ጊዜያዊ ኮሚቴም ጭምር ተቋቁሞ እየተሰራ ነው ያለው። ሸዋሮቢት አካባቢ ሰው የተመለሰ ያለበት ሁኔታ ነው ያለው። አጣየ ግን ሰው ሊመለስ አይችልም ቢኮዝ ንብረቱም ሀብቱም ቤቱም የወደመ ስለሆነ፣ ስለዚህ ይሄን ድንኳን በተለይ ደብረ ብርሃን አካባቢ ላይ ድንኳን በመዘርጋት እነዚህ ከጥቃቱ የተረፉ ዜጎችን የእለት እርዳታ የማቅረብ አልባሳት የማቅረብ ምግብ የመስጠት ሕክምና የመስጠት ስራዎች ኮሚቴዎች ተቋቁሞ እየተሰሩ ነው ያለው። የአካባቢ ማህበረሰብ በስፋት እየተባበረ ያለበት ሁኔታ ነው ያለው። ይሄ አካባቢ የተረጋጋ ነው የክልሉ መንግስት ተቀባይ አቶ ግዛቸው በዚህ ጋዜጣዊ መግለጫ በአማራ ብሔር ተወላጆች እና በአማራ ክልል ላይ እየተሰነዘረ ያለው ጥቃት የተቀናጀ መሆኑንም አብራርተዋል። በተጨባጭ ምሳሌ አንስቶ ለማሳየት አጣዬ አካባቢ ያለው እንቅስቃሴ በተደራጀ መንገድ በቅንጅት ጠላቶቻችን ከአንድ ሳይድ ብቻ ሳይሆን በተደራጀ የፈጸሙት ነው። ጦርነቱን አማራ ክልል መሀል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። ለምሳሌ ዛሬ አዊ ዞን ላይ ከቤኒሻንጉል ታጥቆ የሚንቀሳቀሰው አማጺ ኃይል አዲስ አለም የሚባለው ቀበሌ ድረስ ገብቶ ጥቃት ለመሰንዘር ሙከራዎች አድርጓል። በእርግጥ የዛ አካባቢ ማህበረሰብ ቀደም ብሎ መረጃ ደርሶት ስለነበር የፀጥታ ኃይላችንም መጥቶ መልሶታል። ምልክቱ ግን ጥሩ አይደለም። በአራቱም ዳይሬክሽን ጥቃት ለመፈፀም እንቅስቃሴ ላይ ነው ያለው። ለዚህ ነው እንግዲህ ልዩ ኃይላችን በሁሉም ዳይሬክሽን ነው የተመደበው። ያልጨረስነው የጠላት ብዙ የቤት ስራ አለን። በሰሜኑ በኩል የራያና አካባቢው፣ ወልቃይትና አካባቢው ገና ያልተጨረሰ የቤት ስራ አለ አሁንም ከኛ ነው የሚመራው። እዚህ ላይም የጠላት ኃይል አሰባስቦ እየጠበቀ ያለበት ቀጠና ነው። በሱዳን በኩል በተመሳሳይ ጠላት እዛም አለ። በዚህም የልዩ ኃይላችን ተወጥሮ ነው ያለው። የሚሊሻ ኃይላችን ተወጥሮ ነው ያለው። ይህንንም በራሳችን አቅም ነው እየጠበቅ ነው ያለው እየተከላከልን ያለ ነው። በተመሳሳይ ቅማንት አካባቢ አሁን በቅርብ ከአንድ ዓመት በኋላ እንደገና ያገረሻል። ይሄ በማን እንደሚመራ ይታወቃል። በጽንፈኛ ኃይል የሚመራ ይህ አንድ የጠላት ቀጠና ነው። በአጎራባች ክልሎችም አካባቢ እንዲህ አይነት ፍላጎቶች አሉ። የሚቀጥሉ ናቸው። በቀላሉ የሚቆሙ አይደለም። ይሄ መታወቅ አለበት። ማህበረሰባችን ይሄን አውቆ ከሰልፍ በዘለለ ሌላ መፍትሄ መፈለግ አለብን። የፀጥታ ኃይሉም የመንግስትም በጋራ መስራት ያለብን ነገር አለ መደራጀትን ለምሳሌ ወጣቶች ያነሳሉ ተደራጅተን ማገዝ አለብን የሚል ይሄ መልካም ፍላጎት ነው መደራጀት አለበት ግን መደራጀት ሲባል ዝም ብሎ መደራጀት ሳይሆን ፎርማሊ በመንግስት ቀርቦ መንግስት አደራጅቶ በልዩ ኃይል ሊሆን ይችላል። በሚኒሻ ሊሆን ይችላል። ሌላም ደግሞ ከእነሱ የሚፈለገውን በቁሳቁስ መደገፍ ሊሆን ይችላል። በሀብት መደገፍ ሊሆን ይችላል። እንዲህ አይነት እርዳታዎችን ያስፈልጋል። ምክንያቱም ጠላቶቻችን ብዙ ስለሆኑና የጠላቶቻችን ፍላጎት ደግሞ ማጥፋት ስለሆነ ከመጥፋት መዳን የምንችለው የአማራ ክልል መንግስትና ሕዝቡ የራሱን አቅም ማደራጀት የራሱን አቅም ማጎልበት ሲሆን እንደሆነ በደንብ መታወቅ መቻል አለበት። በሰሜን ሸዋና አካባቢው የተካሄደው ግጭት ተራ የአርሶ አደሮች ጸብ አድርጎ የሚገልጹ አንዳንድ አካላትም አስተያየት የተሳሳተ ነው ባይ ናቸው። አቶ ግዛቸው ንግግር ትክክል አይደለም። የተደራጀ ኃይል ነው። አርሶ አደር ለአርሶ አደር ለዘመናትም አብሮ የኖረ ነው። ተጋብቶ ተዋልዶ የሚኖር ነው። ቀጣይም አብሮ የሚኖር ነው። የሁለቱ በሰሜን ሸዋና በኦሮሞ ብሔረሰብ መካከል ያለው በጥባጩ የእኛው አመራር ነው አመራር ጋር ያለው ውይታ ነው የተዛባው። የአመራር መቀላቀል ነው በታረም ያለበት ነው። ብሬን ይዞ ድሽቃ ይዞ አንድን ከተማ ሚያጋይ አርሶ አደር አይደለም። ይሄ እኮ አገር ያወቀው ትልቅ ሀቅ ነው። በእንደዚህ አይነት ላይ መሳለቅ ትክክል አይደለም። ስለዚህ እኛ እየሰጠን ያለነው እንደ ክልል መንግስት ትክክለኛና ተጨባጭ መረጃ ነው። እየሞትነ ያለነው በተደራጀ በጣጠቀ በሰለጠነ ኃይል ነው ይሄ ደግሞ ዝም ብሎ የሰፈር የመጣም ሳይሆን የውጭም የውስጥም ጠላቶቻችን በደንብ በተደራጀ መንገድ ተቀናጅተው የፈጸሙት ጥቃት ነው እንጂ ዝም ብሎ የሰፈር አጥቂ መጥቶ የሚያጠቃው ማህበረሰብ አይደለም፣ ያጣየና አካባቢው ማህበረሰብ። የአማራ ብሔራዊ ክልላዊ መንግስት ዛሬ የሰጠው ጋዜጣዊ መግለጫ የሰሞኑ ግጭት ከተከሰተ በኋላ የተሰጠ የመጀመሪያ መግለጫ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር